የባለብዙ ብዙ ቀለም ሐሳቦች መናዳ ረጅም የአብሮነት ኮዳ ጋቢና። ቪኦኤ የአዲሱ ትውልድ ድምፅ። ለክርስትና እምነት ተከታዮች እንኳን ልገና በዓል በሰላም አደረሳችሁ። ዛሬ ቀኑ ማክሰኞ ታሳ 29212 ዓ ም ነው። አብራችሁን ካመሻችሁ የሃይማኖት አባቶች በዓሉን አስመልክተው የላኳቸውን መልእክቶች እናስደምጣችኋለን። ስለዚህ ዛሬም ወደ ልቦናችን እንመለስ፣ ወደ ቤተልሔም እንመለስ። በቤተልሔም ሰላም አለ፣ በቤተልሔም ፍቅር አለ። እርሱ እኖራለሁ የሚል ወንድሙን የሚጠላ እርሱ ከእግዚአብሔር ጋር አንድነት የለውም። ገና ከነገድ፣ ከቋንቋ፣ ከጎሳ፣ ከህዝቦች ሁሉ ወደ ክርስቶስ የመጡ ህዝቦችን የሚጠቃልል ነው። አስቀድመን የሰማናቸው የዋሽንግተንና አካባቢዋ ሀገረ ስብከት ሊቃነ ጳጳስ የሆኑትን አቡነ ፋኑኤልን ነው። እሳቸውን ተከትለው ደግሞ አባ አባይነ ፍራንሷን የሰማናቸው። አባ አባይነህ በኢትዮጵያ ካቶሊክ ቤተ ክርስቲያን የዋሽንግተን ኪዳነ ምሕረት ቤተ ክርስቲያን ቆሞስ ናቸው። እሳቸውን ተከትለው ደግሞ ቄስ በሪሁን መኮንን ከሜሪላንድ መድኃኔዓለም ወንጌላዊት ቤተ ቅንጭብ መልእክታቸው ተሰምተዋል። በምሽቱ ይደመጣሉ። ገና በድምቀት ከሚከበርባቸው ስፍራዎች አንዷ ወደ ሆነችው ላሊበላም እናምራለን። ሌሎች በዓሉን የሚመለከቱ ጉዳዮችንም እናነሳሳለን። አብሬያችሁ የማመሸው ሀብታሙ ስዩም ነኝ። አስቀድማ ጽዮን ግርማ አጫጭር የዓለም ዜናዎችን ታሰማችኋለች። የገና በዓልን ተከትሎ ለበዓል ፍጆታ በሚውሉ ምርቶች ላይ የዋጋ ጭማሪ ማስተዋላቸውን ሸማቾች ተናገሩ። የአቅርቦት እጥረት ባይኖርም ዶሮ፣ የቁም እንስሳትና አንዳንድ የግብርና ምርቶች የዋጋ ጭማሪ ያሳዩ መሆናቸውን ገልጸዋል። ነጋዴዎች ደግሞ የዋጋ ልዩነት መኖሩን አምነው በበዓሉ ሳቢያ የመጣ ጭማሪ ነው ይላሉ። በሉን የተመለከተ ዘገባ ወደ በኋላ ላይ ታዳምጣላችሁ። በዩናይትድ ስቴትስ የድሮን ጥቃት በተገደሉት የኢራኑ ወታደራዊ አዛዥ ቃሲም ሱሌይማን ዛሬ ማክሰኞ በተከናወነው የቀብር ስነስርዓት ላይ ቢያንስ አርባ የሚሆኑ ሰዎች ተረጋግጠው ሞታቸውን እና ሌሎች ከሁለት መቶ በላይ መጎዳታቸውን የኢራን መንግስት የዜና ማሰራጫዎች ዘግበዋል። በጀኔራሉ የትውልድ ከተማ ኬርማን ውስጥ የቀብር ስነ ስርአቱ ከመፈጸሙ በፊት አክብሮታቸውን ለመግለጽ በብዙ አስር ሺዎች የሚቆጠሩ ሰዎች ተገኝተው እንደነበርም ታውቋል። ቀደም ብሎ ተመሳሳይ ስነ ስርአቶች ቴሄራን፣ ኮም እና አልቫዥ ከተሞች ውስጥ ተካሂዶ ነበር። የዛሬውን አደጋ ተከትሎ የጄኔራሉ ለቀብር ለሌላ ጊዜ እንደተላለፈ ነው ዘገባዎች እየጠቆመ ያሉ ያሉት ብዙዎቹ ለቀስተኞች ቀስተኞች በዩናይትድ ስቴትስ ላይ የበቀል እርምጃ መወሰድ አለበት፣ መስማማት እጅ መስጠት የለም መበቀል ነው እያሉ በጩኸት መፈክሮችን ማሰማታቸውን ዘገባዎች ጠቁመዋል። ባለፈው እሁድ በሶማሊያ ጽንፈኛ ታጣቂ ቡድን አልሸባብ የደረሰውን ጥቃት ተከትሎ ዩናይትድ ስቴትስ ኬንያ ወደሚገኘው የጦር ሰፈር ተጨማሪ ኃይል ልካለች። የዩናይትድ ስቴትስ የአፍሪካ ሰራዊት እዝ አፍሪኮም ትላንት ባወጣው መግለጫ የምስራቅ አፍሪካ ፈጥኖ ደራሽ ኃይል የደህንነት ጥበቃውን ለማጠናከር ማንዳይቤ አውሮፕላን ማረፊያ ደርሷል ብለዋል። አልሸባብ ያደረሰው ጥቃት ከኢራን ጋር የሚያገናኝ ምንም ምልክት እንደሌለም አፍሪኮም ገልጿል። የኬንያና የዩናይትድ ስቴትስ ጸረ ሽብርተኛ ኃይሎች በሚገለገሉበት ማናዳ በአውሮፕላን ማረፊያ ላይ እሁድ ዕለት የአልሸባብ ታጣቂዎች ባደረሱት ሶስት የዩናይትድ ስቴትስ የመከላከያ አባላት ተገድለዋል። አንዲት የቺካጎ ከተማ ነዋሪ ልጃቸውን ሄነሪ ሜይፊልድ ከተገደሉት መካከል አንዷ መሆኗንም ገልጸዋል። የዩናይትድ ስቴትስ የጦር ኃይል የግድያው ሰለባዎችን ማንነት ይፋ አላደረገም። የኬንያ የመከላከያ ኃይሎች ባወጡት መግለጫ ደግሞ አምስቱ አጥቂዎች እንደተገደሉ ገልጸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በአሁኑ ወቅት ዓለም በምዕት ዓመቱ ታይቶ በማያውቅ ደረጃ የተጋጋለ ውጥረት ውስጥ እንደምትገኝ በመግለጽ አስጠንቅቋል። ከባድ መዘዝ የሚያስከትሉ ያልተጠበቁ ውሳኔዎችን የሚወስዱ ሀገሮች እየተበራከቱ መጥተዋል ያሉት ዋና ጸሐፊው የሚሻለው ተቆጥቦ ወደ ንግግር መመለስ ነው ሲሉ አሳስበዋል። ኒውክሌር መሳሪያዎችን እንዳይስፋፉ መከላከል መቻሉን እንኳን እርግጥና መሆን የማይቻልበት ቦታ ደርሰዋል ብለዋል ዋና ጸሐፊው። ዩናይትድ ስቴትስ ከፍተኛ የኢራን ወታደራዊ አዛዥን በድሮን ጥቃት መግደሏን ተከትሎ በሁለቱ ሀገሮች መካከል ያለውን ሁኔታ በቀጥታ ባይጠቅሱትም ጉዳዩ በከፍተኛ ደረጃ እንዳሳሰባቸው ግልጽ ነው። በአሁኑ ወቅት በዓለም ላይ ያሉትን ውጥረቶች በቅርበት በመከታተል ላይ ነኝ። በዓለም ዙሪያ ካሉ ዋና ዋና መሪዎችም ጋር እየተነጋገርኩ ነኝ። መልእክቴ ቀላልና ግልጽ ነው። ውጥረት ማባባሱ ይቁም። በተቻላችሁ መጠን ተቆጠቡና ወደ ንግግር ተመለሱ። ዓለም አቀፍ ትብብር ይታደስ ሲሉ ተሰምተዋል። የተባበሩት መንግስታት ዋና ጸሐፊ እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት የኢራንን የኒውክሌር መርሃ ግብሮች በተመለከተ የተደረሰ ውል ጠንካራ ደጋፊ ናቸው። ተፈራሚዎቹ ወገኖችም ውሉን እንዲያከብሩ ሲያሳስቡ ቆይተዋል። ይህ በእንዲህ እንዳለም በፓሪስ በተባበሩት መንግስታት የሳይንስ እና የባህል ድርጅት ዩኔስኮ የኢራን አምባሳደር ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኢራን የጄኔራል ቃሲም ሱሌማን መንገደል ለመበቀል ዋሽንግተን ላይ ጥቃት ብትሰነዝር ኢራን ውስጥ ያሉ ኢላማዊዎችን፣ ባህላዊ ቅርሳቅርስ ስፍራዎችን ጭምር እንመታለን ሲሉ መዛታቸውን አስመልክቶ የድርጅቱን ዋና ዳይሬክተር ጋር ንግግር አድርገዋል። የዩኔስኮ ዋና ዳይሬክተር እንዲህ ያለው አድራጎት ዓለም አቀፍ ድንጋጌዎችን እንዲሁም ባህላዊ ቅርሶች ን ማውደምን በማውገዝ እንደ አውሮፓውያን አቆጣጠር በ2017 ድርጅቱ የጸጥታው ምክር ቤት የተላለፈውን ውሳኔ የሚጥስ ነው ሲሉ አጥብቀው አውግዘዋል። አድማጮች ለሰዓቱ የያዝናቸው አጠር ያሉ የሚሽቱ ዜናዎቻችን እነዚህ ነበሩ። ከቀሪዎቹ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። በድጋሚ መልካም የገና በዓል ዛሬ በመላው ኢትዮጵያውያን ዘንድ የኢየሱስ ክርስቶስ የልደት በዓል ገና ሲከበር ውሏል። ምዕመናን በዓሉን በሚያከብሩበት ወቅት አብረው ሊያስቧቸው ይገባሉ የሚሏቸውን ሐሳቦች ሊነግሩን የፈቀዱ መቀመጫቸውን እዚህ ሰሜን አሜሪካ ላይ እያደረጉ የሃይማኖት አባቶችን መልእክት ተቀብለናል። አቡነ ፋኑኤል በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የዋሽንግተን ዲሲና አካባቢዋ ሊቀጳጳስ ናቸው። ከኢየሱስ ክርስቶስ በዓለ ልደት ዛሬ ለእኛ ለሕይወታችን ሊጠቅመን ገንዘብ ልናደርገው ይገባል ያሉትን መልእክት አጋርተዋል። በእውነቱ የዛሬው በዓል ትልቅ ነገር የሚነገረን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ እኛ ኢትዮጵያውያን የዛሬ ሁለት ሺህ ዘመን በቤተልሔም ተገኝተን ለተወለደው ሕፃን የሰገድን መብአ ያቀረብን፣ ወርቅ ያቀረብን፣ እጣን ያቀረብን፣ ከርቤ ያቀረብን እኛ ኢትዮጵያውያን ነን። የዛሬ ሁለት ሺህ ዘመን ታሪካችን ረስተን ከመቶ ዓመት ወዲህ በተጻፉ የሐሰት ትርክቶች ላይ ተጭነን እርስ በርሳችን ስንገፋፋ እኛ በእውነቱ የነዛ የሰባ ሰገድ ልጆች ነን ለማለት አያስደፍርም። ሊቀ ጳጳስ አቡነ ፋኑኤል ኢትዮጵያ ውስጥ ግጭቶች መበራከታቸውን የሃይማኖት ተቋማትን ውድመት ጨምሮ በርካታ ጥፋት እየደረሰ መሆኑንም ጠቅሰው ኢትዮጵያውያን ወደ ሰላምና ፍቅር መንገድ እንዲመለሱም መክረዋል። ስለዚህ ዛሬም ወደ ልቦናችን እንመለስ፣ ወደ ቤተልሔም እንመለስ። በቤተልሔም ሰላም አለ፣ በቤተልሔም ፍቅር አለ። በቤተልሔም ሰውና እግዚአብሔር የታረቀበት ሰውና መላእክት የዘመሩበት የሰላም ጊዜ መሆኑን ማስታወስ ያስፈልጋል። ያ በቤተልሔም የታየው ብርሃን ዛሬም በእኛ በልቦናችን ውስጥ በንስሐ አማካኝነት ሊበራ ይገባል። ዛሬም እኛ በቤተልሔም ያየ ነው። በእንስሳት በሬው አህያው እስትንፋሳቸውን እንደገበሩለት ተጽፏል። ነቢዩ ኢሳያስን ሲናገር በሬ ገዢውን አህያ የጌታውን ጋጥ አወቀ፣ እስራኤል ግን አላወቀም አለ። ዛሬም እኛ ኢትዮጵያውያን ክብራችንን አላወቅነውም። የቀደመ ታሪካችንን አልተረዳንም። እኛ ትናንትና አውቀናል፣ ተምረናል በሚሉ ውስጣቸው ኢትዮጵያዊነት በሌለ ፍቅር በሌለ የሰይጣን ሰረገሎች በሆኑ ጥቂት ግለሰቦች የተጻፉትን ትርክቶችን ይዘን ብቻ እርስ በርሳችን ስንገዳደል እና በሌለ ታሪክ ላይ ጊዜ ስናባክል እንገኛለን። በኢትዮጵያ ካቶሊካዊት ቤተ ክርስቲያን የዋሽንግተን ዲሲ ኪዳነ ምሕረት ቤተ ክርስቲያን ቆሞስ የሆኑት አባ አባይነ ፍራንሷ በበኩላቸው የእግዚአብሔር ፍላጎት የሰው ልጆች ማዳን መሆኑን በሰው ልጆች መካከል መፈቃቀርና መዋደድን ለማስፈን በሰው ልጆች መካከል መኖሩን አንስተው የእግዚአብሔር የምስራሽ ቃል በሰዎች ሁሉ ልብ ውስጥ ይኖር ዘንድ ፍሬ ያፈራም ዘንድ ሰላም መከባበርና ፍቅርን ማስቀደም እንደሚገባ መክረዋል። በውጭ ሀገር የሚገኙ ኢትዮጵያውያን እርስ በርሳቸው ሲረዳዱ ሲዋደዱ ይታያል። ከእነርሱም አልፎ አፍሪካውያን ጋር ሲተባበሩ ሲረዳዱ ይታያል። በሀገራችን ግን አንዳንድ እንዲህ የመሰለ ነገሮች ምሳሌ ልናደርግ ያስፈልጋል። በአንደኛ ዮሐንስ ምዕራፍ ሁለት ከቁጥር ዘጠኝ በእርሱ ኖር አለሁ የሚል ወንድሙን የሚጠላ እርሱ ከእግዚአብሔር ጋር አንድነት የለውም። ወንድሙን የሚወድ ጎረቤቱን የሚወድ በብርሃን ይኖራል። ከእግዚአብሔር አንድነት ይኖረዋል። አሁን ያለንበት ተጨባጭ የሀገራችን ሁኔታ የሚታዩት ሁለት ነገሮች ናቸው። አንደኛው ነጻነት፣ ሁለተኛ ግጭት። በነጻነታችን ተጠቅመን መልካም ነገሮች መስራት፣ ገንቢ ሀሳቦች ማፍለቅ፣ መወያየት፣ መወዳደር፣ ሀገራችንን ማሳደግ ያስፈልጋል። ቄስ በሪሁን መኮንን የሜሪላንድ መድኃነ ዓለም ወንጌላዊት ቤተ ክርስቲያን ቄስ ናቸው። ገና ሁሉንም አይነት ሰዎች ወደ ክርስቶስ የሰበሰበ የአብሮነት በዓል መሆኑን አውስተው የሰው ልጆች ልዩነት እንደ በረከት ተቆጥሮ ሰላምና ፍቅርን ማስፈን ልዩነትን ወደ ዕውቀት መቀየር እንደሚገባ ተናግረዋል። ገና ከነገድ ከቋንቋ ከጎሳ ከሕዝቦች ሁሉ ወደ ክርስቶስ የመጡ ሕዝቦችን የሚጠቃልል ነው። ስለዚህ እዚህ ላይ አንድ አይነት ሕዝቦች አይደሉም ወደ ክርስቶስ የመጡት። ግን አንድ አይነት ሕዝቦች በክርስቶስ ውስጥ በልዩነት በህብረት እንዲኖሩ ሰፊና ሀብታም የሆነ ትምህርት ያለው የምስራች ነው። ሰዎች እንግዲህ ችግሩ የዚህ የምስራችው የህብረት እውቀት ከሌላቸው ህብረት የሚሆንባቸው ምንድን ነው? ችግር ይሆንባቸዋል። ሰው እኔን ካልመሰለ ብለው የሚያጣብብ ነገር ይፈጠራል። ስለዚህ በግለሰብም ይሁን በጎረቤትም አካባቢ በሀገርም ደረጃ ልዩነት ውበት ነው፣ በረከት ነው እንጂ ችግር አይደለም። መሰረታዊ ምክንያት በዓለም ላይ ያለው ሰው በሙሉ መልኩ ይለያያል፣ ቋንቋው ይለያያል፣ አሳሰቡ ይለያያል፣ አካሄዱ ይለያያል፣ አመጋግቡ ይለያያል። በጣም ብዙ ልዩነት አለ እና እነዚህ ልዩነት ወደ እውቀት ማምጣት መቻል ነው። ቄስ በሪውን ከዚህ በተጨማሪ ሰዎች ባለፈ ታሪክ ላይ ከመቆም ተሻግረው ፋይዳ ያላቸው ሀሳቦችን ያሰሱ ዘንድም መክረዋል። ከዛሬ ረጅም ዓመት በፊት የነበረው ሀሳብ ላይ ሰዎች ተጠርቅረው መቅረት የለባቸው። ይሄ ደግሞ ከወንጌሉ የሚገኝ የወንጌል ብርሃን ነው። ስለዚህ እኔ ላስተላለፍ የምፈልገው ነገር ሀሳቦች ሀብታም እንድንሆን የህብረት እውቀት እንዲኖረን። ይሄ ደግሞ ከወንጌሉ ውስጥ ለህዝብ ሁሉ የሚሆን ታላቅ የምስራች ጌታ ተወለደ የሚለው ለነፍስ ብቻ አይደለም፣ ለስጋም ብቻ አይደለም። አድማጮቻችን፣ የሃይማኖት አባቶቹን ሙሉ መልእክት በድረገጻችን ላይ እናስቀምጣለን። ላደረሱን መልእክት ግን በእናንተ ስም እናመሰግናለን። የጋቢና ቪኦኤ ልዩ የገና በዓል መሰናዶ ይቀጥላል። ቀጣዩ ዘገባ ወደ ወሎ ይወስድናል። ዘጋቢያችን መስፍን አድራጌ የገና በዓል አከባበርና ዘመነኝነትን በማንሳት ከወጣቶች ጋር ተወያይተዋል። መማሩ ሆቴ ሁለተኛ ደረጃ ትምህርት ቤት ነው። አስረኛ ክፍል መማሩ ሆቴ ትምህርት ቤት ነው። ክፍሌ አስር ነው። ሊዮናል አንድሪያስ ሜሲ ታውቀዋለህ? አዎ ምንድንነው ሜሲ የባርሳ ተጫዋች ነው። በጣም በግራ መስመር ላይ ለእኔ አንደኛ ተጫዋች ከምለው ሜሲን እጠራለሁ። ባርሳ ተጫዋች ነው፣ እንዲያውም አገሩ አርጀንቲና ነው። የዘንድሮ የባሎንዶር አሸናፊ ማለት ነው ሜሲ። ሊዮኔል ሜሲ ለእኔ አንደኛ ተጫዋች ነው። ለእኔ በቃ ከክርስቲያኖ ሮናልዶ፣ ከሁሉም አንደኛ ተጫዋች ነው። በግራ መስመር ነው። ባርሴሎና ነው የሚጫወተው። የአርጀንቲና ተጫዋች ነው። ክርስቲያኖ ሮናልዶ፣ ሮናልዶም በጣም ይመቸኛል። ፖርቹጋል ካፈራችው ሮናልዶ አንደኛው ነው። በቀኝ መስመር ይጫወታል እንደሁም አንዳንዴ የባጥቂም ላይ ይጫወታል። አሁን ለጁቬንትስ ይጫወታል። ከዛ በፊት ለሪያል ማድሪድ ለማንቸስተር ናይቶዶች ተጫውቷል። ክርስቲያኖ ሮናልዶ ለእኔ ብዙም አይደለም። አገሩ ፖርቱጋል ነው። የሚጫወትበት ቡድን ጁቬንትስ ነው። ገና ማለት ምን ማለት ነው? በእንትን በገጠሮች ምናም ላይ ተወዳጅ እንትን ምንድን ጨዋታውን ታውቃለህ? የገና ጨዋታ አ ብዙ እኔ ስለነገና ብዙም አላውቅም። ብዙዎቹ የሀገራችን ወጣቶች ስለ ኢትዮጵያ ስለ ባህላቸውና ታሪካቸው ካላቸው እውቀት ይልቅ ስለ ምዕራባውያኑ ዝነኞች የቀሰሙት ግንዛቤ ይልቃል። የሚሰሩት ቀርቶ የሚለብሱት፣ የተጫወቱት ቀርቶ የተመገቡት ሁሉ ሳይቀር ግድ የሚላቸውም አይጠፉም። ግን ግን ደግሞ በእነሱ አይፈረድም የሚሉም አሉ ማን ታሪካቸውን አወረሳቸውና የሚል ጥያቄ በማንሳት ለዚህም ነው በርካቶች ስለ ገና ተጠይቀው ገናን ለማወቅ ገና እንደውም ተቆርቋሪ ነንባዮች ኢትዮጵያዊው ገና የት ሄደ ይላሉ። በሰው ሰራሽ መብራት ያሸበረቀ በጽድና በአብረቅራቂ ወረቀቶች የደመቀ ገና ከኢትዮጵያ ይልቅ ለአውሮፓውያኑ እንደሚቀርብ ይናገራሉ። የኔታ ማለት ቀርቶ ከራሱ እስከ እግር ጥፍሩ በባዕድ ልብስ የተሸፋፈነን ሳንታ እስከ ማለት ተደርሷል። ከውጭ ከምናመጣው አገራችን የበቀለው ገና ብዙ የሚባልለት አኩሪ መገለጫ አለው። ከመንፈሳዊ ይዘቱ ባለፈ ማህበራዊ ፋይዳው የትየለሌ ነው። ለዚህም ገናን ተጫውተው ያለፉት ብዙ ይሉናል። የፈረንጆቹ ሆኪና ክሪኬት ቅይጥ ይዘት ያለው የገና ጨዋታ የዛሬ ስፖርት የባህል ጨዋታ ነበር። ገናን ለመጫወት የገና ኳስ መጫወቻው እንጨት ከአሮርሳ እንብስ፣ ትለም፣ ክትክታ፣ ወይራና መሰል አገር በቀል ዛፎች የሚሰራ ሲሆን መምቻው እንደ ጭልፋ ሰፋ እንዲል ተደርጎ ይላጋል። በጨዋታ ጊዜ እንዳይሰበርና እንዳይሰነጠቅም በእሳት ይለበለባል። እንደ ኳስ የሚጠቀሙባት ነገር እንደ አካባቢው በተለያዩ መጠሪያዎች ይታወቃል። ከእንጭ ወይም ከጠፍር ይሰራል። እናም ለጨዋታ ዝግጁ ይሆናል። በወሎ ዩኒቨርሲቲ የታሪክ ትምህርት ክፍል መምህሩ ፕሮፌሰር ጋሻው መሐመድ በዋና የሚፈለገው ምንድን ነው? ሜዳማ የሆነ ጨፌ የሆነ ቦታ ነው። ያ ጨፌ ዝም ብሎ አባጣ ጎርባጣ ሳይሆን፣ ልክ እንደ ኳስ ሜዳ የተስተካከለ መሆን አለበት። ሜዳማ የእርሻ መሬት ቢሆን እዛም ላይ ያው ጨዋታ ይደረጋል ማለት ነው። ጨዋታው የሚካሄደው ልክ እንደ እግር ኳስ ሜዳ ማለት ነው። ለሁለት ይከፈላል። ጫፍና ጫፍ ላይ ልክ እንደ ጎል ማግቢያ ቦ ይቆጠራል ማለት ነው። ያችን ቦታ አልፎ ከሄደ አንደኛው ተቃራኒ ቡድን የነዳ ያመጣት አሸነፈ ማለት ነው። የተጫዋቾቹን ቁጥር ይሄ ነው ብሎ መገደብ አይቻለም። እጅግ በጣም ከበዙ ያለው አማራጭ ምንድን ነው? ያው ለሁለት ተከፍሎ ሲጫወት ይቆያል። ሌላኛው ቡድን ደግሞ እንደዚሁ ለሁለት ተከፍሎ ሲጫወት ይቆያል ማለት ነው። አንዱ ሲያርፍ ሌላኛው እየተተካ ማለት ነው። የሁለቱም ተቃራኒ ቡድን በሚጫወትበት ጊዜ ቁጥራቸው እኩል ይሆናል ብለን ስንል እዚህ ላይ አንደኛ የእድሜ ምጥጥን አለ፣ የአካል ብቃት ምጥጥን አሸናፊው ምን ይበረከትለታል? ሞራል ብቻ ነው። ገና ማህበራዊ አብሮነት በጥንካሬ የሚገለጽበት የሃይማኖት ልዩነት ትርጉም የማይሰጥበት ከኢትዮጵያን የበቀለ ኢትዮጵያዊ በደሞም ክርስቲያኑም ኢኳሊ ፓርቲሲፔት ያደርጋል። ክርስቲያኖች በሌሉበት ሙስሊሞቹ ባሉበት አካባቢ ይጫወታል። አሁን ጊምባ ጭረቻ እንግዲህ እዛ አካባቢ ክርስቲያን የለም በአብዛኛው ሙስሊሞች ናቸው፣ ኦልሞስት ኦል ማለትም ይቻላል። ማታ ግን በጨረቃ አዛውንቶቹ ሳይቀር ይጫወቱ ነበር። ገና በቀል የማይቀነቀንበት እርቅ የሚዜምበት ፍቅር መሰረት የሚጥልበት ልዩ ጸጋም ነው። በጨዋታው ሂደት አንዱን አንዱ ሊመታው ይችላል። በማወቅ ይሁን ባለማወቅ ተጠላልፈው ሊወድቁ ይችላሉ። እግሩ ሊሰበር ይችላል። ሁሩሯ ራሷ የምትመታው ልትመታ ትችላለች። ቂም የሚባል ጥላቻ የሚባል ነገር የለም። ባህላዊ ስፖርቱ ተጫውቶ ከመዝናናት ባለፈም ቁም ነገር አለው። አእምሯዊ ንቃትን፣ አካላዊ ብቃትን በማጎናፀፍ የመስራት መንፈስን የሚያነቃቃ ብቁ ትውልድ የሚፈጥር ጭምር ነው። ዋናው የገና ቀን ከመድረሱ በፊት ፕራክቲስ እናደርጋለን እንጫወታለን። እልክ አስጨራሽ ነው። ሩጠህ ሁሯን ለመምታት ከተቃራኒህ ነጥቀህ ግብ ክልል ውስጥ አልፈህ ለመሄድ ጥሩ እንቅስቃሴ ማሳየት አለብህ። ፋስት ራረን መሆን አለብህ። ከመቶ ሜትር ያ ላነሰ ሩጫ ነው የምትሮጠው። እና በዚህ በዚህ ከፍተኛ የሆነ ጥንካሬን የሚሰጥ ለአካል ብቃት የሚበጅ የባህል ስፖርት የነበረ ነው ፍቅርን ወንድማማችነትን፣ ጓደኝነትን የሚያጠናክር ማለት ነው። ግና ዛሬ ገናን በነበር ከመዘከር ባለፈ አልፎ አልፎ እንኳ ባህሉ ያገበኛል በሚለው አካል ይዘጋጅ የነበረው ውድድር ደብዛው ጠፍቷል። ታሪክ ባላት ሀገር ታሪክ ነጋሪ ባህል አውራሽ ትውልድ እንዴት ይጠፋል? ብዙዎች ይጠይቃሉ። እናም ለዩኒቨርሲቲዎች፣ እንዲሁም ለባህልና ቱሪዝም መስሪያ ቤት ቀዳሚውን የቤት ሥራ ይሰጣሉ፣ አደራም ያስቀምጣሉ። ገና ወይም የክርስቶስ በዓለ ልደት በክርስትና እምነት ተከታዮች ዘንድ የርቅ የምሕረት ዘመን መጀመሪያ ተደርጎ ይቆጠራል። ዘመኑ ከታሪካችን ከማንነታችን፣ ከባህላችን የምንታረቅበት ቀዳማዊቷ የሰው ዘር መገኛ ኢትዮጵያ ትውልዷ በአንድነት መንፈስ ወደፊት የሚራምድባት እንድትሆን የደቡብ ወሎ ሀገረ ስብከት ሥራ አስኪያጅ ሊቀ ማእምራን ብርሃነ ሕይወት እውነቱ ይህን መልእክት አስተላልፈዋል። ዘክቡር ይላል ክቡር ዳዊት። ሰው ክቡር ፍጥረት እንዲሆነ አላወቀም። ወኮነ ከመ እንስሳ እንደ እንስሳም ሆነ ብሎ ተናግሯል። ምናልባት ይሄ ዘመን ይሆናል ሰው የራሱን ወንድም የሚያጠፋበት፣ የራሱን ወገን የሚገልበት ዘመን እንስሳት ተከባብረው በሚኖርባት ዓለም ውስጥ እንደዚህ አይነት ያውም በኢትዮጵያ የሃይማኖት ምድር በሆነችው በኢትዮጵያ እንደው ተከባብሮ የኖረ ህዝብ ምን መጣብን ብሎ ቆም ብሎ ማሰም ሲገባ አንዱ በአንዱ እየጨከነ ይሄን ኃጢአት መስራት የለበትም እግዚአብሔርን ከሚያስቀይም መጥፎ ስራ የሃይማኖት ተ ተቋማትን የእግዚአብሔር አምልኮት የሚገለጥባቸውን የአምልኮ ቦታዎች ከማቃጠል በእነሱም ተወንጅልን በእግዚአብሔር ዘንድ ደግሞ ከመጠየቅ እንድን ዘንድ መልእክቴን እያስተላለፍ እንኳን ለብርሃን ልደቱ አደረሳችሁ ለማለት እወዳለሁ። መልካም ገና። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍና አራጌን ለቀደመው ዘገባው እናመሰግናለን። አሁን ደግሞ ከኢትዮጵያ ወደ አሜሪካ ምድር እንመለስ። በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስና አካባቢው የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በትናንትና ዕለት የገና ዋዜማን ሲያከብሩ አምሽተዋል። ሎስ አንጀለስ ከተማ የሚገኘው ዘጋቢያችን ዳንኤል አርጋው በበዓሉ አከባበር ዙሪያ ምዕመናኑን አነጋግረዋል። እንደሚከተሉ ይደመጣል። በክርስትና እምነት ተከታዮች ዘንድ ከፍተኛ ዋጋ ከሚሰጣቸው በዓላት ውስጥ ገና ቀዳሚው ነው። ገና የኢየሱስ ክርስቶስ የልደት በዓል ነው። በገና በዓል ሁሉም እንደየያቅሙ ዳቦ ደፍቶ ጠላ ጠምቆ ከቤተሰብ ጋር ሰብሰብ ብሎ የሚከበር በዓል ነው። በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ልክ እንደ አገር ቤቱ ባህልና እምነት እንዲሁም ወግ መሰረት አውደ ዓመትን ሰብሰብ ብለው ያከብራሉ። በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ የገናን በዓል ዋዜማ በድንግል ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በደማቅ ሃይማኖታዊ ስነ ስርዓት አክብሮ አምሽቷል። የበዓሉን ስሜት ያጋሩኝ ዘንድንም አንዳንዶችንም ጠይቄ ነበረ። ቅድስት ነጋሽ እባላለሁ። ያለሁት ድንግል ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ካቴድራል በሎስ አንጀለስ ነው። ዛሬ የገናን ዋዜማ እያከበርን ነው። በ6 ፒም ጀምረን ማህሌት ተቆመ። አሁንም ያው መዝሙር ላይ ነን ያለ ነው። ከትንሽ ደቂቃ በኋላ ቅዳሴ እንገባለን። ከዛ እስከ ሌሊቱ አምስት ሰዓት ወይም ስድስት ሰዓት ድረስ ቆይተን ከዛ እዚሁ ቁርስ በልተን ጾማችንን ፈተን እንለያያለን እንደተለመደው። ስሜ ሰለሞን አያኔው ይባላለው ቅድስት እንደገለጸችው የ ቅድስት ማርያም ቤተ ክርስቲያን አባል ነኝ። በዚህ ዕለት በበዓላችን ያማረ የተሳካ ሁኔታ ከዚህ በኋላ ቤት ገብተን እንደ እስከ ምሳ ድረስ ከዛ በኋላ የሚበላ የሚጠጣውን ጌታን እያመሰግንን እናውላለን። ስሜ ቤዛዊ ቴዎድሮስ ነው። ከቤተሰቤ ጋር ነው የመጣሁት እና ገና ባህሉን ለማክበር ብዬ ነው የመጣሁት። ስሜ ሀናሌ ይባላለሁ። ድንግል ማርያም ዘማሪ ነኝ። በዓሉን ያው እንደምታየው ይኸው መዋዜማውን ይዘነዋል። በማህሌት በመዝሙር እየዘመርን ያለ ነው። በየአመቱ እንደዚህ የደመቀ ነው የምናደርገው። ልክ ኢትዮጵያ እንዳለ ነው የሚመስለው እና እንዳየኸው በጣም በዓሉ በእንደዚ አሪፍ የተካሄደ ነው። ምናልባት ከሌሊቱ እስከ ሚድናይት ከበርና ከዛ ደግሞ ቁርስ በተን እንለያያለን። ለአሜሪካ ድምፅ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።

ታነው ዛሬነ ሳጥናቸውን ከብተው እጅ መንሻውን ለጌታ ስጦታ ነስጋናቸውን ዕጣንና ከርቤ ወርቃ ቀረቡለት፣ እረኞች በደስታ ወርደው ሰገዱለት። አድማጮቻችን እስካሁን ድረስ አብራችሁን ስላመሻችሁ በጣም እናመሰግናለን። አብረን የገና በዓልን በዚህ ሁኔታ ስላከበርንም ደስ ብሎናል። የዛሬው የጋቢና ቪኦኤ ጉዞአችን በዚህ ተጠናቅቋል። ከትዊተርና ፌስቡክ አድራሻዎቻችን በተጨማሪ በኢሜይል ጋቢና አት ቪኦኤ ኒውስ ዳት ካም ብላችሁ አስተያየታችሁን ላኩልን። የዛሬ መሐንዲሳችን ሞክቢል ያቤሮ ነበረ። ሳስተናግዳችሁ የነበርኩት ደግሞ ሀብታሙ ስዩም ነኝ። በነገው ምሽት እንገናኝ። ደናደሩ i राडियो सगले अमेरिका थी